ሰላም እንዴት ዋላችሁ ከዛሬው ዜና ጋር እኔ ብሳም አብደላ የሶሲዲ ከተማ በግለሰቦች ከመስጠት ይልቅ በከተማ ላሉት ሁሉ ለትርፍ ያልተቋቋሙ ዜጎች ቤት አልባውን ህዝብ እንዲረዱ እየጠየቀ ነው ከተማው ዛሬ ማለዳ ላይ ሰዎቹ ከአዲስ ጥር ጣቢያ ማዋጫ ሲያደርገው እውነተኛ ለውጥ ለማምጣት እንዲሁም እንደሚደረግ አስታውቋል ልግሳዎቹ ወደ ሲዲ አሴስ ኦርጂ ሊሰጡ ይችላሉ። ገንዘቡን አገልግሎትና ወይም መጠለያ ለሚያቀርቡ ኤጀንሲ ይሰጣል። ሰዎቹ በቀጥታ ለግለሰቦች ከመለገስ ይልቅ ድህር ገጹን እንዲጎበኙ የሚያበረታታ መልእክቶች በሱሲዲ ከተማ ውስጥ ይቀመጣሉ። በ2022 ለገዢነት ለመወዳደር ያሳወቀ የመጀመሪያ ዲሞክራቲክ ተወዳዳሪ ናቸው። እስሚ ሰራተኞቹን በማልጎት እና በአካባቢ ማህበረሰቦች ላይ ኢንቨስት በማድረግ የህይወት ጥራት እና ለሁሉም አየዋና ሚዛናዊ አያያዝ መሻሻል እንደሚፈልግ ይናገራል። ከዋተርሎ የመጣ የሶስት ጊዜ ተወካይ ዛሬ ጨረታውን አሳውቋል። እሱ በአገዛዙ ኪምራንዶስ የኮሮና ቫይረስ ቀውስ የያዙን አለማ አድርገዋል። የስቴቱ ኦዲተር ዛንድሪ ጨምሮ ሌሎቹ ዴሞክራቶች ለመወዳደር እያሰቡ ነው። ስሚት ዛሬ ከሰዓት በኋላ በዋልትሉ ሁሉ ዘመቻ በይፋ ጀምረዋል። አንድ የጋራ ከተማ አውራጃ ቦርድ፣ ከሐሙስ እና ኮንሰርት ላይ 58.4 ሚሊዮን ዶላር የሚጠቀስ ዝቅተኛ ጨረታ